the voice of America. ከዚሁ የሚዲያ ርዕሰ ጉዳይ ጋር ወደሚያያዝ ሌላ ዘገባ እንውሰዳችሁ። ባሳለፍነው ሳምንት ውስጥ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀንን አስመልክቶ ያነጋገርናቸው የሚዲያ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎ የሚሆን ባለማወቅ የሚሰራጩ ሀሰተኛ መረጃዎች መጨመር ሊታሰብበት እንደሚገባ ተናግረዋል። እነዚህን ጉዳዮች መነሻ በማድረግ ስመኝሽ የቆየ ሌላ ባለሙያ ጋብዛለች። እንግዳችን ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው። እንግዲህ የኢትዮጵያ ሚዲያ ለረጅም ጊዜ በተለያዩ ጫናዎች ውስጥ ነው የኖረው። በ2018 በፈረንጆቹ አቆጣጠር ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተደረጉ ለውጦች በእስር ላይ የነበሩ ሁሉም ጋዜጠኞች ተፈተው፣ የተሰደዱ ሚዲያዎች እና ጋዜጠኞች ወደ ሀገር እንዲመለሱ መሆን ችለው ነበረ። አፋኝ ሕጎችም አንዳንድ ለውጦች እንዲደረጉባቸው መደረግ ችለው ነበረ እና ያ ጊዜ ኢትዮጵያ ውስጥ እንደ ትልቅ ምሳሌ መጠቀስ ችሎ ነበር። በዚህ ዓመት ግን ኮሚቴ ቱ ፕሮቴክት ጆርናሊስት የተባለው በጋዜጠኞች ዙሪያ የሚሰራው ዓለም አቀፍ ተቋም አሁን መጨረሻ ላይ ባወጣው ሪፖርት ነገሮች በፍጥነት ወደኋላ መመለሳቸውን፣ ጋዜጠኞችም ለእስር መዳረጋቸውን፣ አንዳንድ አካባቢዎች ሄዶ መዘገብ እንዳይችሉ መደረጋቸውን ጠቅሶ ኢትዮጵያ በአፍሪካ ሶስተኛ አሳሪ አገር ናት ሲል ሪፖርት አውጥቷልና ይህንን የኢትዮጵያ ሚዲያ ውጣውረድ እንዴት ያውታል በጣም አመሰግናለሁ። የተባሉትን ሪፖርቶች ከዛም በዘለለ በአንዳንድ ዓለም አቀፍ ድርጅቶች ይህን በተመለከተ የተጻፉትን የወጡትን ሪፖርቶች ለመመልከት ሞክር ያለው እና በመጀመሪያ ደረጃ ሁለት ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያለው ሁኔታ በምን አይነት ሁኔታ እየተለዋወጠ ነው ያለው? በዚህ ለውጥ ውስጥ ሚዲያ ወይም መገናኛ ብዙሃን ሚናቸው ምንድን ነው ሆነ አይደለም ሀገራችን ላይ ትራዲሽናል ሚዲያውን ብቻ ሳይሆን ሶሻል ሚዲያውንም አብረን ማካተት ያለብን ይመስለኛል። ምክንያቱም እሱም ችግር እየፈጠረ ጫና እየፈጠረ ስለሆነ አንዱ ይሄ ነው። ሁለተኛው ምንድን ነው? ይህ ዓለም አቀፍ ድርጅቶች የሚያወጧቸው ሪፖርቶች፣ መግለጫዎች መሬት ላይ ያለውን ነባራዊ ሁኔታ ባገናዘበ ሁኔታ ነው ወይስ በአይዲያል የሆነ ስታንዳርድ አውጥተው በዛ ሀገሮችን በመመዘን በማወዳደር የሚወጡ ነገሮች ናቸው። ይህንን ብሎ ማየት የሚገባ ይመስለኛል። ጋዜጠኞች እየታሰሩ ነው፣ የሚዲያ ነጻነት ጠቅላይ ሚኒስትር አብይ ከመጡ ጊዜ ጀምሮ በመጡበት ወቅትና አሁን ያለው ሁኔታ ነገሮች የቀንና የጨለማ ያህል ለውጥ አላቸው የሚሉ ነገሮች ይስተዋላሉ ይሄ አሳዛኝ ነገር ይመስለኛል። ግን እዚህ ውስጥ እንድንገባ ያስገደዱ ነገሮች ምንድን ናቸው? እነዚህ የውጭ ድርጅቶች በሚያወጧቸው ሪፖርቶች ብቻ ነው የሀገራችንን ሚዲያ ንገመገም የሚገባው ወይስ በውስጣቸው ሚዲያዎቹ ራሳቸው በሚያወጧቸው በማህበሮቻቸው አማካኝነት የሚያደርጉት ትንተና ኢቫሉዌሽን ጭምር እሱ ላይ ተንተርዘን ነው እንደዚህ አይነት ነገር ላይ የሀገራችን ሚዲያ እንዲህ ሆኗል፣ የመናገር ነጻነት ታፍኗል፣ ወደሚቀጥለው ደረጃ ተሸጋግሯል፣ ብርሃን አይቷል የሚለውን ነገር ልናየ የሚገባል። ከዛ አንጻር ይመስለኛል። ግን ከዚህ ጋር አብሮ መያያዝና መታየት ያለበት ነገር በመንግስት በኩል በመንግስት ኃላፊዎች በኩል ጥፋቶች በሚደረጉበት በሚሰሩበት ወቅት ሁልጊዜ ማሰርን እንደ ብቸኛ አማራጭ ልናይ ይገባናል ወይ? ወይስ ሚዲያውን እንደ አንድ ፓርትነር አይተን እንደ አንድ ስቴክሆልደር አይተን አገራችን ከገባችበት ፈተና ልንወጣ የምንችለው ሚዲያውን እንደ ማንኛውም ተቋም አስተባብረን የችግሩ አካል ሳይሆን የመፍትሄው አካል ስናደርገው እንደሆነ ሊታወቅ ይገባል። እና ያው እርግጥ ነው ሁልጊዜ የአገር ደህንነት፣ የሕዝብ ደህንነት አደጋ ላይ በሚወድቅበት ወቅት የመናገር ነጻነት የምንለው ነገር ሁለተኛ የማድረግ ነገር አለ። ይሄ በየትኛውም አገር ያየነው ነው። አሜሪካን አገር በፈረንጆቹ አቆጣጠር ሁለት ሺህ አንድ ቴሮሪስት አታክ ሰዓት የመጀመሪያ ያደረጉት ነገር ምንድን ነው? እነዚህ የግል የፖለቲካ ነጻነት የምንላቸውን ነገሮች ገደብ ማስያዝ ነው። እና እንደዛ አይነት ነገሮች ይደረጋሉ። ችግሮች በሚፈጠሩበት ወቅት እውነት የመናገር ነጻነት የመጀመሪያው ቪክቲም ይሆናል። ይሄ በብዙ አገሮች የተስተዋለ ነገር ነው ግን ሌሎች ሀገሮች እዛ ችግሩ ስለገቡ እኛም እዛ ውስጥ ልንገባ ይገባል፣ ያንን እንደ መፍትሄ ልንወስደው ይገባል የሚለው አካሄድ ትክክል ላይሆን ይችላል እና እዚህ ጋር እንደዚህ አይነት ሪፖርቶች ሲወጡ መሬት ላይ ያለውም ነገር ስንመረምር ማየት የሚገቡ ነገሮች የተለያዩ ነገሮች አሉ ከላይ የጠቀስኳቸውን ጨምሮ ማለት ነው። ከሪፖርቱም ተነስተን መሬት ያለውን ነገር አይተን ወደ የጋዜጠኞቹና የሚዲያውን ኃላፊነት በሚቀጥለ መጣበት አለው። ግን ከመንግስት በኩል ላሉት ችግሮች እንደ መፍትሄ እየተወሰዱት ያሉት እስርም ወይም ማንገላታትም ወይም ማስፈራራቶችም በተደጋጋሚ ይታያሉ እና በመንግስት በኩል እየተወሰዱ ያሉትን እርምጃዎች እንዴት ያዋቸዋል አንድ ነገር ማወቅ ያለብን ነገር ምንድን ነው? የሀገር ህልውና፣ የሕዝብ ደህንነት አደጋ ላይ በሚወድቅበት ሰዓት ይሄ ህጋዊ ነው፣ ህጋዊ አይደለም የሚለው ነገር ይሄ ትክክለኛ ነው፣ ይሄ ትክክለኛ አይደለም የሚለውን ውሳኔ እንድንወስን ያደርገናል ወይ የሚለው ራሱን የቻለ ጥያቄ ነው። ምክንያቱም አሁን መንግስት፣ እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ፣ የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀልጭት ነው ወይ ብሎ ማየት ተገቢ ነው፣ ትክክል ነው። ግን ከዛ በዘለለ ሁኔታ አሁን እየተደረገ ያለው ነገር ትክክል አይደለም ኦር ትክክል ነው ብሎ ለመወሰን በመጀመሪያ ደረጃ ማግኘት የሚገባን መረጃ ያለ ይመስለኛል። አንዳንዴ ምን አይነት ነገር አለ በመንግስት በኩል ቅድም እንዳልኩት ማሰር ስለምንችል መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ በየትኛውም የኢትዮጵያ የመንግስት ስርዓት። ታሪኩ ስንመለከት ይሄ በጣም ኮመን እየሆነ የመጣ ነገር ነው። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለሕዝብ ደህንነት ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቅድም እስር ስለሚቀል ብቻ ወደ እስር እንሄዳለን፣ መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያሉን ይመስለኛል። ወደ ጋዜጠኞችና ሚዲያዎች ኃላፊነት ስንመጣ ደግሞ አሁን ኢትዮጵያ ካለችበት ተደራራቢ የፖለቲካ አለመረጋጋት፣ ዘርን ማንነትን፣ ሃይማኖትን መሰረት ያደረጉ ግጭቶች፣ በሰላም ወጥቶ የመግባት ስጋት አንጻር የሚዲያ ሚና ምን መሆን አለበት? ከዛ አንፃር የሚታዩት ችግሮች ምንድን ናቸው? ጋዜጠኞችስ ያለባቸውን ኃላፊነት በትክክል መወጣት ችለዋል ወይ? ኃላፊነታቸውስ ምንድን ነው? ከኋለኛው ጥያቄ ል ልጀምር ኃላፊነታቸው ምን መሆን ይገባዋል? ሀገር ባልተረጋጋችበት፣ በዚህም በዛም እሳት በሚቀጣጠልበት፣ ኢትዮጵያን ለመጣል ለማጥፋት ጠንክረው የሚሰሩ ውጭ ሀይላት ባሉበት ሰዓት ሚዲያው ምንድን ነው ሊያደርግ የሚገባው የሚለው፣ አይ ቲንክ ትልቅ ጥያቄ ይመስለኛል። ላችንም ሁሌ አንድ የሚነሳ ነገር አለ። እስራኤል በጠላት የተከበበች ሀገር ሆና እንዴት ነው ጠላቶቿ ሊያንበረከኳት ያልቻሉት፣ ወይም የከፍተኛ ጥቃት ሰለባ ያልሆነችው የሚለው ጥያቄ ሁሌ ሲነሳ የሚሰጠው መልስ ምንድን ነው፣ ሁሉም እስራኤላዊ ለሀገሩ ወታደር ነው፣ ዩኒፎርም ባይለብስም ወታደር ነው የሚባል መልስ አለ። አይ ቲንክ ይሄንን ወደ ኢትዮጵያም ልናመጣው የሚገባ ይመስለኛል። ጋዜጠኛ ሲጀምር ዜጋ ነው። እንደ ዜጋ ግዴታችን ምንድን ነው የሚለውን ነገር ልናቅ ይገባል። ጋዜጠኝነት የሚኖረው ወጥቶ መግባት የሚኖረው አገር ሰላም ስትሆን ነው። አገር ሰላም ባልተረጋገጠበት ሁኔታ እኔ የመናገር ነጻነት አለኝ እያልን ያንን ህዝብን ከህዝብ ጋር ሊያጋጭ የሚችል አሁን ጥሩ ምሳሌ ጎንደር ላይ የተፈጠረውን ነገር ተከትሎ ሶሻል ሚዲያውን ብናየው በጣም በሚያሳዝን ሁኔታ መርዝ የተሞላ ጥላቻን የሚሰብክ የህዝብ አንድነትን፣ አብሮ የመኖርን ታሪክ ይሄ ሶሻል ፋብሪክ የምንለውንም ነገር በጣም የሚጎዳ የሀገርንም ደህንነት፣ ህልውና አደጋ ላይ ሊጥል የሚችል ነገር ነው እየተደረገ የምናየው የምናነበው፣ የተለያየ ሶሻል ሚዲያ ላይ በጣም በሚያሳዝን ሁኔታ ልክ በህብረተሰብ ውስጥ የሚፈጠርን ግጭት እንደ እግር ኳስ ጨዋታ እያየ ነው ይሄ ያሸነፈ ይሄ የመራ ነው የምንል ሁላ ይመስለኛል። ይሄ በጣም ያሳዝናል። አንድ ኃላፊነት ከሚሰማው ዜጋ ጋዜጠኝነት ትልቅ ኃላፊነት ነው፣ በነገራችን ላይ በጣም ትልቅ ኃላፊነት። ምክንያቱም በጋዜጠኝነት አማካኝነት አገር ህብረተሰብ ጠፍቷል። በጄኖሳይድ አማካኝነት አገር ድኗል። እነ ደቡብ አፍሪካን ምሳሌ መውሰድ ይቻላል። እና ጋዜጠኝነት የምንለው ትልቅ እንደ ተቋም ብቻ ሳይሆን እንደ ኃላፊነት እንደ ሙያዊ ኃላፊነት ትልቅ ነው። ያንን እንጦ እንደ አንድ ዜጋ እያንዳንዳችን ትልቅ ኃላፊነት አለብን። ዛሬ እኔና አንቺ የምንነጋገረው ምናልባት አገር የከፋ ሁኔታ ላይ ስላልደረሰች ሊሆን ይችላል። ነገ ይህንንም እድል ላናገኝ እንችላለን። ዛሬ ስለ ኑሮ ውድነት እናወራለን። ይሄ አገር ሲኖር ነው። እነዚህ ነገሮችን በሙሉ ባገናዘበ መልኩ እያንዳንዱ ዜጋ አገሩ ደህንነቷን የምታረጋግጥበት፣ ሰላሟን የምታረጋግጥበት መንገድ ምን መሆን አለበት የሚለው ነገር ላይ መምከር መዘከር ይገባዋል። ሁለት አይነት ሚዲያዎችን ነው ጋዜጠኝነት አሁን የምንለው፣ ባህላዊ ሚዲያ ቴሌቪዥን፣ ሬዲዮ፣ ጋዜጣን የሚያጠቃልለው አዲሱ ሚዲያ የምንለው ደግሞ ይሄ ዲጂታል ሚዲያውን የማህበራዊ ድህረ ገጾችን የሚያጠቃልለውን ነው። አሁን ባነሱት ምሳሌ ማህበራዊ ሚዲያዎችን አንስተዋል እና ከተወሰነ ጊዜ ወዲህ በተለይ ሰዎች ሀሳባቸውን ለመግለጽ በተቀዳሚነት የሚጠቀሙት ማህበራዊ ሚዲያውን ነው። ከቅርብ ጊዜ ወዲህ ደግሞ እንደ ዩቲዩብ የመሳሰሉት እንደ ቀዳሚ የመረጃ ማሰራጫም የመረጃ ምንጭም ተደርገው ይወሰዳሉና፣ የዚህ ማህበራዊ ሚዲያ መስፋፋት በአንድ ወገን በእርግጥ ሀሳብን በነጻነት በማንሸራሸር መልኩ ትልቅ ጠቀሜታ አላቸው። ጎን ለጎን ግን ተጠያቂነት ማጣት ኃላፊነት በጎደለው መልኩ ያንድን ወገን ወገንተኛ የሆነ ያንድን ድምፅ ብቻ የሚያስተጋቡ ሐሰተኛ መረጃዎች በፖለቲካውም ብቻ አይደለም፣ በማህበራዊ ሕይወትም በግለሰቦች ሕይወትም ውስጥ ሐሰተኛ መረጃዎች በየቀኑ የሚሰራጩበት ሚዲያዎች ሲሆኑም ይታያሉና፣ ይሄ በኢትዮጵያ የመረጃ ፍሰትና የሚዲያ ስራ ላይ ምን አይነት ተጽዕኖ እያሳደረ ነው? ትልቅ ቁም ነገር ያለው ጥያቄ ነው። ብዙ ምናልባትም ቀኑን ሙሉ ብንነጋገር ልንጨርሰው የማንችለው ሰፊ ቶፒክ ነው። ለምንድን ነው ማህበራዊ ሚዲያ በአሁኑ ሰዓት በተለያዩ አገሮች ላይ ከፍተኛ ጥቅም እየሰጠ እንዳለ ይታወቃል። ያንንም ያህል አደጋ እየጋረጠ እንደሆነ ብዙ መረጃዎች፣ ጥናቶች ያሳያሉ። ለምሳሌ ማይንማር ወይንም በፊት በርማ የምትባለው ሀገር በሶሻል ሚዲያ በተለይ ፌስቡክ አማካኝነት ነው ይሄ ዛሬ ጄኖሳይድ ወይም ዘር ማጥፋት የምንለው ዘመቻ የተቀነባበረው። ምናልባት እየተከታተልነው ሰዎች ካለን ዛሬ የተረፉት ከዛ ጥፋት ከዛ አልቂት የተረፉት ፌስቡክ ባለቤትን በከፍተኛ ገንዘብ ከሰዋል። ኢን ቢሊየንስ ጥያቄው በፍርድ ቤት ባሸንፈውስ ቢሊዮኖቹን ቢያገኙ ያለቀውን የሞተውን ህዝብ ህይወት ሊመልስ ይችላሉ? አይችልም። ስለዚህ ልናደርግ የሚገባው የሶሻል ሚዲያው ወይንም የቴክኖሎጂው እድገት ከኛ የመጠቀም አቅም ጋራ ምናልባትም ማኔጅ የማድረግ ሬጉሌት የማድረግ አቅም አኳያ በጣም በከፍተኛ ፍጥነት እያደገ ይመስለኛል የኛ ፕሮፐርሊ የመጠቀም በመንግስት ደረጃ ማኔጅ የማድረግ ሬጉሌት የማድረግ አቅም በጣም በጣም የተዛባ ሆኖ ይታየኛል። ይሄም ስለሆነ ነው በሁለቱ መካከል ሚስማች ስላለ፣ የቴክኖሎጂ እድገት በጣም ስለፈጠነ በሰዎች እንደፈለጉ፣ በተለይ ለመጥፎ አላማ የሚጠቀሙበት ሰዎች በከፍተኛ ሁኔታ ዛሬ፣ 2016 ወይም 2020 አሜሪካ ላይ የተደረጉትን ምርጫዎች፣ ከዛ በኋላ አውሮፓ ላይ ተደርገው የነበሩ ምርጫዎችን በሙሉ እንዲዛቡ ወይም ደግሞ የተዛቡ ናቸው ብለው ሰዎች እንዲያስቡ እንዲያምኑ ያደረገው ቅድም እንዳልኩት የዚህ የሶሻል ሚዲያው አላግባብ መጠቀም ነው እና ወደ ሀገራችን በሚመጣበት ሰዓት ደግሞ የሰዎች የአገኙትን መረጃ ትክክለኛነቱን እንኳን ሳያረጋግጡ ለሌሎች የማካፈል ምክንያቱም እኛ ፕራይመሪ የኦራል ሶሳይቲ ስለሆነ የሰማነውን ነገር ከሌላው ለሌላው ለማካፈል ያለን ፍላጎት ከፍተኛ ስለሆነ ሳናጣራ፣ ምንጩ ምንድን ነው፣ ትክክል ነው ወይ፣ ዓላማው ምንድን ነው በዚህ ሰዓት ይሄንን መረጃ ለመስጠት ለምንድን ነው የተፈለገው የሚሉትን ቤዚክ የሆኑ መሰረታዊ የሆኑ ጥያቄዎችን እንኳን ሳንጠይቅ እኛም ስህተት ውስጥ ገብተን ሌሎችም ስህተት ውስጥ እንዲወድቁ ይሄንን መረጃ እናከፋፍላለን። ይሄ ደግሞ በተለይ የተዛባ መረጃ ህዝብ ዘንድ፣ ማህበረሰብ ዘንድ ከገባ እንደ ሰደድ እሳት ነው። ልናቆመው አንችልም። በተለያየ የህብረተሰብ አካል፣ የተለያዩ ሀገሮች ላይ ያየነው ነገር ይሄን ነው እና እንደ ህዝብ፣ እንደ ሀገር ምንድን ነው ልናደርግ የሚገባው? ጥቅሙን ከፍ አድርገን ጉዳቱን ማኔጅ አድርገን ይሄንን ቴክኖሎጂ ከቴክኖሎጂ ውጭ ልንሆን አንችልም። ምንም እዛ ጋ ጥያቄ የለውም። ግን ትልቁ ጥያቄ መሠረታዊ ጥያቄ የሚሆነው ምንድን ነው፣ በተለይ እንደኛ አይነት ህብረተሰብ ውስጥ በከፍተኛ ፈተና ውስጥ በከፍተኛ ማህበል ውስጥ እያለፍን ያለ ህዝቦች እንዴት አድርገን ነው ሶሻል ሚዲያውን የምንጠቀምበት የሚለውን ነገር አይ ቲንክ በአግባቡ ልንፈትሸው የሚገባ ይመስለኛል። ይሄ የመንግስት ብቻ ኃላፊነት ሳይሆን ሁላችንም በዚህ ጉዳይ ላይ ያገባናል የምንል ሙያዊ ግንኙነት ቅርኙነት ያለን ሰዎች፣ ክህሎቹ ያለን ሰዎች እዚህ ላይ የራሳችንን ሚና ልንወጣ ይገባል። ምክንያቱም ህብረተሰብን አገርን የማዳን ኃላፊነት የሁላችንም ኃላፊነት ነው። ቅድም ስለ እስራኤል ያወራሁት ነገር እዚህ ጋም አፕላይ ልናደርገው ልንጠቀምበት ልናስታውሰው የሚገባ ነገር ይመስለኛል። ኃላፊነትን መወጣት፣ ሚዛናዊነት የመሳሰሉት ጥያቄዎች የሚያርፉት ተጠያቂ መሆን የሚችሉ ተቋማት ባለባቸው ሚዲያዎች ነው። እነዛ ላይ ጫና በበዛ ቁጥር እና እነሱ ራሳቸውን በህጉ መሰረት ለማስገዛት በሄዱበት መጠን ማህበራዊ ሚዲያ ደግሞ በሌላ በኩል ያለምንም ገደብ ያለ በልቅ ነገሮችን የተለያዩ መረጃዎችን ማሰራጨቱን ይቀጥላል። ና ሁለቱም ማስታረቅ የሚቻለው እንዴት ነው? አንድ ሀገር ያለበት ሚዲያን በምንገመግምበት ወቅት በዚህ ሰዓት ምኑን ነው ማየት ያለብን? ትራዲሽናል ወይም ኮንቬንሽናል ሚዲያ የምንለው ቴሌቪዥኑን፣ ሬዲዮን፣ ጋዜጣውን እነሱ መላእክት ናቸው፣ ሶሻል ሚዲያው ደግሞ ሴጣኖች ናቸው፣ ጭራቆች ናቸው እያልን ድምዳሜ ውስጥ እንዳልደረስን ሊሰመርበት ይገባል። ሁለቱም አካባቢ መጥፎ የሚሰሩ አሉ፣ ሁለቱም አካባቢ ጥሩ የሚሰሩ አሉ። ስለዚህ ቅድም እንዳልነው፣ መልካሞቹን፣ በጎጎኖቹን ይበል የሚያሰኝ፣ የሚያጠናከር መጥፎ የሚሰሩትን፣ አረሞቹን የሚከታተል የሚቀጭ ምን አይነት ነገር መደረግ አለበት? ትልቁ ስርዓት ያለው እኔ አቅምም ያለው ህዝብ ጋር ይመስለኛል። ብዙ ሀገሮች ላይ እየተደረገ ያለው ምንድን ነው? በዩኒቨርሲቲም ደረጃ፣ በከፍተኛ ሁለተኛ ደረጃ ትምህርት ቤትም አካባቢ ሚዲያ ሊትረሲ ይሰጣል። ሚዲያ ሊትረሲ፣ የምናገኘው መረጃ ምንድን ነው? ምንጩ ማን ነው? ከበስተጀርባ ያሉት አካላት እነማን ናቸው? ቅድም እንዳልኩት ይሄ ማህበራዊውንም ሚዲያውን ወይንም ደግሞ ኮንቬንሽናል ሚዲያውንም ይመለከታል። የትኛውንም ሚዲያ ከሚዲያ የምናገኘው መረጃ በመጀመሪያ ሚዲየትድ የሆነ መረጃ ነው። በኤዲተሮቹ በሪፖርተሮቹ፣ በባለቤቶቹ ፊልተር የተደረገ መረጃ ነው። ስለዚህ ይሄ መረጃ ምንድን ነው፣ እንዴት ነው የሚጠቅመኝ፣ እንዴት ነው የሚጎዳኝ፣ በዚህ ሰዓት እንዴት ነው የተለቀቀው፣ እነማን ናቸው ከበስተጀርባ ያሉት፣ ዓላማው ምንድን ነው የሚለውን ነገር ማየት ያለበት ሁልጊዜ ኦዲየንሱ ይመስለኛል። ህዝብ ጋር ነው ትልቁ ስልጣን ያለው፣ ትልቁ ኃይል ያለው። ዶክተር ዘነበ ፕሬስ ነፃነት ቀንን አስመልክቶ ኢትዮጵያ ውስጥ ጋዜጠኝነት ያለበት ደረጃ ምን ይመስላል? በተለይ ደግሞ ኢትዮጵያ አሁን ካለችባቸው በርካታ ችግሮች፣ የፖለቲካ አለመረጋጋቶች፣ ግጭቶች እና የተለያዩ ኢኮኖሚም ችግሮች አንፃር የጋዜጠኛው ሚና ምን መሆን አለበት? ምን መምሰል አለበት? ጋዜጠኞችስ ኃላፊነታቸውን በምን መልኩ መወጣት ይችላሉ? የሚሉትን ሀሳቦች አንስተን ተወያይተናል። በተለይ ደግሞ ሙያዊ ምክሮንና አስተያየቶን ስለሰጡን በጣም እናመሰግናለን። እኔም አመሰግናለሁ ሊኒ